እንደምን አምሽታችሁልኛል የተከበራችሁ አድማጮች የኳስ አርቲስቶቹን ድንቅ ጨዋታ ስንኮመኮም የቆየንበት ሰላሳኛው የአፍሪካ ዋንጫ እነሆ ሊጠናቀቅ አራት ቀናት ብቻ ቀርተውታል ዛሬ ለዋንጫ አላፊዎች የሚለዩበት ጨዋታ በኮንጎ ዲሞክራቲክ ሪፑብሊክና አይቮሪኮስት መካከል ተካሂዷል ሌሎች ልዩ ልዩ አጫጭር ዜናዎችም አሉኝ። የአፍሪካ እግር ኳስ ኮንፌዴሬሽን የዲሲፕሊን ኮሚቴ ትላንት ባታ ኢኳቶሪያል ጊኒ ባደረገው አስቸኳይ ስብሰባ በቱኒዚያና ኢኳቶሪያል ጊኒ ጨዋታ ዙሪያ የተከሰቱትን የደንብ መጣስና ችግሮች መነሻጭ መርምሮ የቅጣት ውሳኔ ማሳለፉን ትላንት በስፍራው ከሚገኙት ከአቶ ፍቅሩ ኪዳኔ በአጭሩ መገለጹ ይታወሳል። የሞሪሼሱ ዋና ዳኛ ሲቹን ራጅንድራ ፓሳርድ ቱኒዚያና ኢኳቶሪያል ጊኒን ባጫወቱበት ወቅት በአግባቡ ተቆጣጥረው እንዳልመሩ ለኮሚሽኑ የቀረበውን ሪፖርት መነሻ አድርጎ የስድስት ወራት እገዳ ሲጥልባቸው የ2015 የካፍ ተልእኳቸውንም ሰርዟል። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩ በቱኒዚያ ላይ የሰጡት የቅጣት ምት ፈጽሞ ትክክል አይደለም ተብሏል። የቱኒዚያ ቡድን ተጫዋቾች ከጨዋታው ፍጻሜ በኋላ ዳኛውን ለመደብደብ ያደረጉት ግልጽ ሙከራና በመልበሻ ቤት በንብረት ላይ ላደረሱት ጥፋት እንዲሁም በካፍ ላይ ላሳዩት ንቀትና ዘለፋ ፌዴሬሽኑ ሐምሳ ሺህ ዶላር ተቀጥቷል። የቱኒዚያ ፉትቦል ፌዴሬሽን በተጨማሪም እስከ ነገ ሐሙስ ባለው ጊዜ ለጥፋቱ ይቅርታ እንዲጠይቅ ካፍ አሳስቦ፣ በተሰጠው የጊዜ ገደብ ውስጥ ደብዳቤው ካልደረሰው ግን ተጨማሪ ማዕቀብ እንደሚጥል አስታውቋል። ያም ቱኒዚያን ከሁለት ዓመት በኋላ በ2017 ከሚደረገው የአፍሪካ ዋንጫ ውድድር እስከ ማገድ ሊደርስ ይችላል ተብሏል። የቅጣቱ መዘዝ ለአዘጋጇ ኢኳቶሪያል ጊኒም ደርሷል። በፀጥታ መላላት የተፈጸመው ድርጊት እንዳይደገም ፌዴሬሽኑ አምስት ሺህ ዶላር ቅጣት ተጥሎበታል። አድማጮች፣ ከስፍራው በሚደርሱ ልዩ ልዩ ዜናዎች መሠረት ደግሞ የዛሬና ነገ ግጥሚያዎችን ሳይጨምር እስካሁን በተካሄዱ ሀያ ስምንት ጨዋታዎች ስልሳ አንድ ጎሎች ተመዝግበዋል። አርባ አምስት ጎሎች የተቆጠሩት በየምድብ ማጣሪያው ሲሆን በሲ ምድብ 15 በዲ 11 በኤ 10 እና በቢ ምድብ 9 ናቸው። ሌሎቹ 6 16 ጎሎች በሩብ ፍጻሜው ወቅት የተቆጠሩ መሆናቸው ታውቋል። ዘንድሮ ከ28 ግጥሚያዎች ደግሞ አስሩ ያበቁት በእኩል አንድ ለአንድ ውጤት መሆኑ አስገርሟል። ብዙ ጎል በማስቆጠር በዋናነት የሚጠቀሱ ተጫዋቾችም ታውቀዋል። ሶስት ሶስት ጎሎችን በማግባት የተመዘገቡት የቱኒዚያው አህመድ አኬቺ፣ የኮንጎው ቲቪ ቢፉማ እንዲሁም የኢኳቶሪያል ጊኒው ሃቬር ባልቦዋ ናቸው። ጊቨን ሲንጉሉማ በኮንጎ ዲሞክራቲክ ሪፑብሊክ ላይ ጨዋታው በተጀመረ አንድ ደቂቃ ከ04 ሴኮንድ ሲል ያገባት ጎል በቱርናሜንቱ ወቅት ፈጣኗ ሆና ተመዝግባለች። በቲም ደረጃ ብዙ ጎል በማግባት ጋና አንደኛ ሰባት፣ አልጄሪያ፣ ኮንጎ፣ አይቮሪኮስትና ኮንጎ ዲሞክራቲክ ሪፑብሊክ እያንዳንዳቸው ስድስት ስድስት ሁለተኛ፣ ኢኳቶሪያል ግኒና ቱኒዚያ አምስት አምስት ሶስተኛ ሆነዋል። አድማጮች ለጊዜው ያሉ እኛ አጫጭር ዜናዎች እነዚሁ ናቸው። ነገ አትርሱ፣ ጋናና አስተናጋጅ ኢኳቶሪያል ጊኒ ይጫወታሉ። የዛሬና ነገ አሸናፊዎች እሁድ ለፍጻሜ፣ ሁለተኛ የሆኑት ደግሞ ቅዳሜ ለደረጃ ይገጥማሉ። ሁሉንም እየተከታተልን እንዘግባለን። ነገ በልዩ መስኮት አገኛቸዋለሁ። እስከዚያው ሰለሞን ክሌ ነኝ። ሰላም፣ ደህና ቆዩ።